በጀርመን መንግሥትና በኦስትሪያ የልማት ትብብር የገንዘብ ድጋፍ በበርሊን የሕዝብና የልማት ተቋም ከረሃብ ምድር ወደ ተስፋ ምድር ኢትዮጵያ የአፍሪካ የልማት አርአያ መሆን ትችላለችን የሚል ጥናት ተከናውኖ ውጤቱ ይፋ ተድርጓል። በውጤቱም ኢትዮጵያ ምንም እንኳን በድህነት ደረጃ ከቀዳሚዎቹ ተርታ ብትሆንም ፈጣን የኢኮኖሚ እድገት ያላት በትምህርት፣ በጤና፣ በህጻናት ሞት ቅነሳ መልካም ስራዎችን ማከናወን መቻሏ ፈታኝ የሆነውን የህዝብ ቁጥር እድገት የመከላከል ስራ መዋል የምትችልበት እድል በእጇ እንደሚገኝም ጥናቱ አትቷል። በሀገሪቱ በአሁኑ ወቅት ከአንድ ሺህ ህጻናት መካከል እድሜያቸው አ ሃይሞ ላይ የሚሞቱት 68 መሆናቸውን ባለፉት ሁለት አስርተ ዓመታት ደግሞ በአማካኝ አንድ እናት ይኖራት ከነበረው ሰባት ልጅ ወደ አራት ዝቅ ማለቱም የሚታሰበውን እድገት ከህዝብ ቁጥር ጋር ለማጣጣም ያለውን ትጋት አመላካች ነው በሚል በጥናቱ ቀርቧል። በዚሁ ጊዜ ንግግር ያደረጉት በኢትዮጵያ የጀርመን አምባሳደር ብሪታ ዋግነር 60 በመቶ የአፍሪካ ህዝብ ወጣት መሆኑ ትልቅ ጸጋ ነው፣ ወጣቶች ላይ በመስራት መጠቀም ይገባል፣ ኢንቨስትመንትንም ማስፋፋት የግድ ይላል ብለዋል። በተለይ የአየር ንብረት ለውጥ በሚያጋጥምበት ወቅት ህዝብን መመገብ አዳጋች እየሆነ ይመጣል። መሰረታዊ የሆኑ እንደ ጤናና ትምህርት ያሉ ጉዳዮችን ለማሟላት ባለው ሀብት ላይም ከፍተኛ ጫና ማሳደሩ ስለማይቀር ሄዶ ሄዶ አጠቃላይ የህብረተሰቡ ሀብትና የተረጋጋ ህይወት ላይ ጫና ያሳርፋል። እነዚህ ሁኔታዎች ሀይ ካልተባሉ ፈጣን የህዝብ እድገት በሀገራት ላይ ጫና ይፈጥራል። ስለሆነም እያደገ ለመጣው ስራ ፈላጊ ስራ መፍጠር የሚችል ዘላቂነት ያለው እድገት መገንባትና የህዝብ ቁጥር እድገትን ለመግታት በትምህርት በቤተሰብ እቅድ ላይ መስራት ይጠይቃል። የጥናቱ አቅራቢ አሊሳ ካፕስ ግኝታቸውን ለዲ ደብልዩ ሲናገሩ ሀገሪቱ አሁኑኑ አፋጣኝ ተግባራዊ የልማት እርምጃዎችን ከወሰደች ከአህጉሪቱ ሁለተኛ የሆነችበት የህዝብ ቁጥሯ መልሶ ይከፍላታል። የአፍሪካ የልማት ተምሳሌት መሆን የምትችልበት እድልም መኖሩን ተገንዝበናል ብለዋል። ኢትዮጵያ በጤና፣ በትምህርት በተለይም በግብርና ዘርፍ ይህ ነው የሚባል መልካም የልማት ስራዎችን እያከናወነች ነው። ይህም በውልደት ምጣኔ መቀነስ ላይ ወደፊት ለሚታሰበው ስራ ጥሩና መሰረታዊ ጉዳይ ነው። እናም ኢትዮጵያ ለአፍሪካ ሀገሮች የልማት አርአያ መሆን ትችላለች ማለት ትችላለሁ። ነገር ግን አፋጣኝ ተግባራዊ እርምጃዎችን አሁኑኑ መውሰድ ይጠይቃል። ጥናቱ ኢትዮጵያ አሁንም የምጣኔ ሀብት ማነቆ እንዳለባት፣ የጎሳ ግጭቶች፣ ለሰብአዊ መብት የሚሰጠው ትኩረት አናሳ መሆን ከሕዝቡ ቁጥር ጋር መመጣጠን ያልቻለ የመሰረተ ልማት ዝርጋታ ሥራ ፈላጊውና የተፈጠረው ስራ ለመጣጣም መታለፍ ያልቻሉ ችግሮች ናቸው ብሏል። እኛም ጥናቱ ምን ማለት ነው ብለን የፕላንና ልማት ኮሚሽነሯን ዶክተር ፍጹም አሰፋን ጠይቀናል። በኢኮኖሚ ግሮዝ በጣም ትልቅ አቺቭመንት ነበረን። እሱ ደግሞ ከፖፕሌሽን ዲሞግራፊው ላይ ባለን ፕሮግረስ በደንብ የተመሰከረለት ነው። ፈርቲሊቲ ሬት ቀንሷል። ሰባት ልጅ በአንድ እናት የነበረው ወደ አራት ልጅ ማኔጅ ማድረግ ተችሏል በሁለት ዲኬድ። ግን ይሄ ሌላው ጥናቱ ኢኳል የሚያሳየው ደግሞ መተኛት እንደሌለብን ነው። ይሄ ጥሩ ፕሮግረስ አድርገናል ግን ከዲሞግራፊክ ዲቪደንዱ መጠቀም እንድንችል ፈርዘር እዚህ ላይ በጣም መስራት እንዳለብን አቴንሽን ካልሰጠነው ግን ስጋት ሊሆን እንደሚችል ነው በጥናቱ። ከድህነት አዙሪት ለመውጣትና ልቅ የሕዝብ ቁጥር መጨመርን ለመግታት ከኤስያ ባንግላዴሽና ቪየትናም ከአፍሪካ ደግሞ ኢትዮጵያ ጥሩ ተምሳሌት ሆነው ተገልጸዋል። መንግስት ይህንን ጥናት በትክክል ተገንዝቦ እንደሚሰራበትም ዶክተር ፍጹም ተናግረዋል። ስለዚህ ከአሁን በኋላ ስራችን መሆን ያለበት ስራ ሊፈጥር የሚችል ፕሮጀክቶች ኢንተርቬንሽኖች ናቸው ሊኖሩን የሚገቡት ማለት ነው። የአገሪቷ የሚቀጥለው የልማት እቅድ ሲታቀድ ፎከስ ኤሪያ የሚሆነው ስራ ፈጠራ ነው የሚሆነው ማለት ነው። በጥናቱ የተንጸባረቁ ግኝቶችን ለመተግበር ሰፊ የፖሊሲ ማሻሻያዎች እንዲደረጉም ተጠይቋል። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ